በኦሮሚያ ክልል በምስራቅ ሸዋ ዞን የባቱ ከተማ ነዋሪ የሆኑት አቶ ሆራ ፈጂሳ ከሁለት ቀናት በፊት ቤታቸው ውስጥ በመንግሥት ታጣቂዎች መገደላቸውን የከተማይቱ ነዋሪዎች ለአሜሪካ ድምፅ ገልጸዋል። ከከተማው ፖሊስ ወንጀል መርማሪዎች አንዱ በሕመም ምክንያት ሥራ ላይ አለመሆናቸውን ሲናገሩ፣ ሌላኛው ደግሞ በአካል ተገኝተን እንድንጠይቅ መክረውናል። ጽዮን ግርማ ያጠናቀረችውን ዘገባ ከአፋን ኦሮሞ ዝግጅት ክፍላችን ካገኘችው ተጨማሪ መረጃ ጋር አቀናጅታ እንደሚከተለው ታቀርበዋለች። ሁኔታውን ለማጣራት ወደ ባቱ ከተማ ደውለን ነበር። ያነጋገርናቸው ነዋሪዎች እንደሚሉት አቶ ሆራ ፋጂሳ የ35 ዓመት አርሶ አደር ናቸው። በተጨማሪም በአነስተኛ ንግድ ላይ የተሰማሩ ግለሰብ ነበሩ። የመጀመሪያ ልጃቸው 13 ዓመቱ ሲሆን አራተኛውና የመጨረሻ ልጃቸው ደግሞ አራስ እንደሆነ ነግረውናል። የሟች ጎረቤት እንደሆነ የገለጸልን አቶ ገቢ ሁንዴ ይናገራል። ንገዳ ዱፌ ኦማ ወራና ጀቹዳ። ሰኞ ለማክሰኞ አጥቢያ ከሌሊቱ አስር ሰዓት ላይ ወታደሮች መጡ። እርሱ ከቤተሰቡ ጋር ቤቱ ውስጥ ነበር። ቤቱን ከበቡና አጥሩን በሙሉ አፈራርሰው ገቡ። ከዚያ በሩን እንዲከፍት ሲጠይቁት በዚህ ሰዓት ለምን ትፈልጉኛላችሁ? ሕግ ያለበት አገር ከሆነ ይንጋና በሕጋዊው ሰዓት መታችሁ አነጋግሩኝ አላቸው። በዚህ ጊዜ ወታደሮቹ የአካባቢውን ነዋሪ እንዳይወጣ በር አዘግተው ቆሙ። ሰው ወጣ ብሎ ሲያይ ይመልሱት ነበር። ብዙ ከቆዩ በኋላ እዚያው በር ላይ ሆነው ሚስቱን በሩን እንድትከፍት ሲያዟት እምቢ አለች። አንድ ፖሊስ በሩን በእርግጫ ለመስበር ከሞከረ በኋላ ሁሉም ፖሊሶች ተረባረቡና ሰብረው ገቡ። ቁጭ ባለበት ደጋግመው ተኩሰው ገደሉት። እርሱም ጎረቤት እንደሆነ የገለጸልን አቶ ሰለሞን ኤርኮ የዛን ቀለሊት ተኩስ ሲሰማ እየተሯራጠ ወደ አቶ ሆራ ቤት መሄዱን ይናገራል። እዛ ከደረሱ በኋላ የነበረውን ሁኔታ ጠይቄው ነበር። ተኩስ በቃኝ ተኩስ ተንፈምቴ ነፈረሞ ሬሳን ወስዶ ሄዱ ማለት ነው። ከዛ በኋላ የኦሮሚያ ፖሊስ ደግሞ ሬሳን ወስዶ የባቶ ሆስፒታል ነው አረጉት። ምን ሆስፒታል ደግሞ? ባቶ ሆስፒታል ዋ ሆስፒታል ማለት ነው። እሺ። ከዛ ወደ ሁለት ሰዓት አካባቢ ደግሞ የልጁ ቤተሰብ ሁሉ መጥቶ ሬሳን ወስዶ ማለት ነው፣ ወደ ሀገር ቤት ወስዱ ማለት ነው። የት ሀገር ነው? ቡልቡላ የሚባል ከተማ አለች። ከዛ ትንሽ ነው የምትሪቆ ከዛ አካባቢ ነው። እዛ ሄዶ ተቀበረ። ተቀበረ። ከዛ በቃ ህዝቡም እዛ ላይ በቃ ህዝቡ ተናዶ በቃ እዛ ለክስላ ግርግርም ነበረ። እዛም ደግሞ ምን ተፈጠረ? ለቅሶ ላይ ለቅሶ ላይ ደግሞ ህዝቡ ካሁን በኋላ እኛ ይህን መንግስት ደግሞ አንፈልግም፣ እንዴን የሰው ቤት ዝም ብሎ ገብቶ ስሙ የሚገድሉ ካሁን በኋላ ይህን መንግስት አንፈልጉም ብሎ በቃ ሸማግሌዎቹም ሴቶችም ሁሉም በቃ እዛ ላይ በቃ ለሰላም አስፍት አርጉ ማለት ነው። እዛ አንተ ነበር ከቀብሩ ላይ ነበር። ማቹ ስንት ልጆች አሉት? ማቹ አራት ልጆች ነው ያሉት። ባለቤቱ የት ነው ያት አለችው። ባለቤቷ ሁ ማለት ከማታ ፖሊሶቹ ወስዶ ፖሊስ ጣቢያ ነው አለች። አሁን ራሱ አካባቢ እዛ ነው አለች። እሱ አካባቢ የእሷ ለቅሶ ላይ እኮ እሷ አልተገኘችም እኮ። እዛ ፖሊስ ጣቢያ ውስጥ ከልጅ ህጻኗ ጋር ነው አለች። እኳ ባለቤቷን አልቀበረችም እያልከኝ ነው? አው እኮ ከለከሉ እኮ እሷን። እኮ እሱ ወደ ደሬሳ ወደ ባቶ ሳ ሲወስድ ደግሞ እሷን ደግሞ ወደ ፖሊሳ ወስዶ ከልጅቷ ጋር ነው። እዛ ውስጥ አለች እኮ አሁን አሁን ራሷ እና አራት ልጆቿን ይዛ ነው ፖሊስ ጣቢያ ያለችው። ከአንድ ልጅቷ ጋር ነች እሷ። ልጅቷ ደግሞ ጡጥ ነው የሚያጠቡት። ከዛ ከእሷ ጋር ነው እዛ ፖሊስ ውስጥ አለች። ሶስቱ ልጆች ደግሞ ወደ ቤተሰብ ነው ወደ ልጁ ልጁ ቤተሰብ ነው ወሰዱ። ምጣባ ልጅ ይዛ ፖሊስ ጣቢያ ናት ያለችው እያልከኝ ነው? አው አው፣ ከእናቷ ጋር ነው እዛ ውስጥ ያለች። ለምንድን ነው እሷን ወደ ፖሊስ ጣቢያ የተወሰደችው? እነሱ ደግሞ እኛ ቤት ለመግባት ስንሞክር ደግሞ አንቺ ለምንድን ነው ቤት ለማጭ ከብቶ በቃ አንቺም ደግሞ ከሱ ጋር ነው እንትን አለች፣ በቃ ከአንቺ ደግሞ ኢንፎርሜሽን እንወስዳለን በቃ ምናምን ብሎ ነው፣ በቃ በግድ ደብድሮ በቃ እሷን በጣም እንትን ብሎ ነው እዛ ወሰዱ ማለት ነው። ማን ቀበረው? አባትና ልጅ እናቴ ነው አለ እሱ። ሕዝብ እንዳለ ወቶ እኮ ምንም እኮ ሕዝብ አልቀረም እኮ እዳዛ ወረዳ ውስጥ ያለ እኮ እንዳለ ሕዝብ ያን ቀን እዛ ላይ ወጥቶ ሰላም ደግሞ እንዳለ እንደ ሰላም አሁን በኋላ መንግስት አንፈልግም ለምንድን እኛ ሕይወት ገባ እያሌ በቃ በቃ ሽማግሌም ሴት ሁሉም በቃ እንደዛ ያን ነበረ እዛ ቀርብ ላይ ማለት ነው ከሰኞ በፊት በነበሩት ቀናቶች ምን ነበር ከተማ ውስጥ ሰላማዊ ሰልፍ ተካሂዶ ነበረ እንደ ኦሮሚያ ትልቅ እንትን ሰላማ ሰልፍ ነበር ያለም እንደ ቅዳሜ ያለው ቅዳሜ ማለት ነው ከዛ ላይ ተነስቶ ነው ከዛ ላይ አሁን እኮ ሁሉም ሰው እኮ ማተማታ እያሄዱ እኮ ልጁን ልጆቹ እየለቀሙ ነበር ከዩኒቨርሲቲ የሚገቡ ልጆች ሚጠጥቡ ሰዎች እኮ ማተማታ እየሄዱ እየለቀሙ ነበር እሱም ደግሞ እንደዛ ለማድረግ ነው እነሱ እየመከሩ ማለት ነው። በቃ አሁን ከተማ እኮ አሁን እኮ ሰላም የለም እኮ አሁን እኮ እንዳለ ማተ ማታ ሰው ሴ ደግሞ እየለቀሙ እየመቱ እንትን እያደረጉ ነው እኮ። እስር ቤት እንደምትገኝ ስለተገለጸልን የሟች ባለቤት በተመለከተ ና መኖሪያ ቤቱ በሌሊት ተገደለ ስለተባለው ሟች ሆራ ሁኔታ ለማጣራት የባቱ ከተማ ፖሊስ ወንጀል መርማሪ ናቸው፣ ጉዳዩን ያውቃሉ ወደ ተባሉት ኢንስፔክተር ኢብራሂም ደውዬ ነበር። ኢንስፔክተር ኢብራሂም ጤና ይስጥልኝ፣ እንደምናመሹ ይሰማል እኔ ይሰማኛል ድምጾት ጽዮን እባላለሁ ከአሜሪካ ድምጽ ነው የምደውለው ኢንስፔክተር ጋዜጠኛ ስልክ ከየት አገኘሽ አይባልም እንግዲህ ብዙ መንገዶች አሉን ስልክ የምናገኝበት እናንተ አካባቢ ስለተፈጠረው ነገር ለመጠየቅ ነው የደወልኩት ባቱ አካባቢ ስለተፈጠረው ነገር በወቅቱ አልነበርኩም እኮ ቅድም ተጠይቄ ነበር። አዎ ቅድም የተጠየቁት ለኦሮሚኛ ቋንቋ ዝግጅት ክፍል ነበር። አሁን የደወልኩት ከአማርኛ ቋንቋ ዝግጅት ክፍል ነው። እና ሁለታችሁ በወቅቱ አሞኝ አልነበርኩም። አዎ አሁን ስለተፈጠረው እንግዲህ በወቅቱም ከዛ በኋላ የሟች ባለቤት እስር ቤት እንደሚገኙ ሰምተን ነበርና እሳቸው በምን ሁኔታ ላይ ነው የሚገኙት በምን ምክንያት ነው የታሰሩት የሚለውንም ለመጠየቅ ነው የደወል ነው። በወቅቱ አልነበርኩም እኔ ጠይቻ ያለው አልነበርኩም። ብዙ ትሩም ትር ማለት ባልችልም ይሄ ብዬ እኮ የሰጠው አዎ፣ ግን አሁን ግን ስራ ላይ ነው ታድል አይደለውም። እሺ ማንን ነው የሚመለከተው ታዲያ? መለክቶ ድራይ መጠየቅ ያው ክፍል ኃላፊዎችን ጠይቁና ታገኛላቸው። አይ አልነበርኩም እኮ ብዬ ግልጽ ተናገርኩ። ኢንስፔክተር ኢብራሂም እንግዲህ በወቅቱ እንዳልነበሩ እየነገሩኝ ነው። እርስዎ እንዳሉት ድርጊቱ ሲፈጽምም እንዳልነበሩ ነው። እሱን እንትሆና አሁን ስላለ ሁኔታ ልጠይቆት የሟች ባለቤት እስር ቤት ናቸው ተብለናል። ለምንድን ነው የታሰሩት? በምን ሁኔታ ላይ ነው የሚገኙትስ? እሱን በተመለከተ መረጃ እንዲሰጡ ነው እየጠየቅኮት ያለሁት። ልክ ነው በወቅቱ ልክ ነው በወቅቱ አልነበሩም። ግን አሁን እሺ፣ ይህንን የሚመለከተው ከፖሊስ አካል በአቱ ውስጥ ከፖሊስ ይህንን መረጃ ሊሰጠን የሚችለው ማን ነው? ያለበትን ሁኔታ የሚነግረን ማን ነው? አሁን ይሄ ብዬ ምንድ ነው ብዬ ነው የምናገረው። በወቅቱ ከወቅቱ ጊዜ አኳያ ጋር ይሄ ይሄ ብዬ ማለት አይችልም። ያው በዛ ጠይቁና ታገኛላችሁ። የኔን ስልክ ካገኛችሁ፣ ያው የሌላ ስልክም ጠይቃችሁ ማገኘት ትችላላችሁ። አልዘጋብሽም ብዬ ነው እንጂ እኮ ስልክ ባለመዝጋቶት በጣም አመሰግናለሁ። ግን እንደው የሚመለከተው ከሌ ነው የሚለውን ለምን አይነግሩኝም? በተጨማሪም በአቶ ከተማ ፖሊስ ቢሮ ደውለን ነበር። ስልኩን ያነሱት ፖሊስ መረጃውን ለማግኘት በአካል እንድንገኝ ገልጸውልናል። ስለሟች አቶ ሆራ ፈጂሳና በእስር ቤት ትገኛለች ስለተባለው ባለቤታቸው ሁኔታ ከከተማው ፖሊስ መረጃ ለማግኘት ያደረግነው ጥረት አልተሳካም። ጥረታችንን እንቀጥላለን።